ሴቶችና ቤተሰብ ነው። ተከታዩ ቅንብራችን በራያ ዘቦ ወረዳ በአንዲት የገጠር መንደር የሚገኙ እናቶች ለሕፃናት ልጆቻቸው በተሰጣቸው እርዳታ ደስተኞች እንዳልሆኑ ነው እየገለጡ ያሉት በአካባቢው ለአንድ እናት ወይም ሕፃን ለወር 6 ተኩል ኪሎ ፋፋና 1 ሊትር ዘይት ይሰጣል። ይኸውም ለ48 እናቶችና ሕፃናት እየተሰጠ መሆኑን ነው ያመለከቱት። የወረዳው አስተዳዳሪ አቶ ክፍሎም ኃይለ በበኩላቸው በወረዳው በረሃብ የተጎዱ ሕፃናት 24 ብቻ መሆናቸውን አረጋግጠናል ማለታቸውን ጠቅሶ የመቀሌ ዘጋቢያችን ግርማ ገብሩ ተከታዩን አጠናቅሯል። አስራ አንድ ልጆች እንዳሏት የምትናገረው እናት ለአንዱ ህፃን ልጇ አራት ኪሎ ፋፋና ግማሽ ሊትር ዘይት ማግኘቷን ጠቅሳ ይህም ለአንድ ጊዜ ብቻ እንደተሰጣት ነው የምትናገረው። ካል የለ ዛ ብትሃውኸን ካገድም ወርሕ ወርሕ የብልኽኒ ይህን ከወሰዳችሁ በኋላ ሌላ የለም በየወሩ እንዳትመጡ ብለውናል። ካሁን በፊትም አልወሰድንም። የዛሬውም የመጀመሪያችን ነው። ካሁን በፊት የተቀበሉ ዛሬ መጥተው ነበር ነገር ግን ወደ የቤታችሁ ሂዱ ተብለው ሳይቀበሉ ተመልሰዋል። ሌላኛዋና ደግሞ በእነሱ አጠራር ሽንብር በሚሉት መለኪያ ማለትም አራት ጣሳ ፋፋ ተቀብላ በቢራ ጠርሙስ እየተመዘነ የሚሰጠውን ግማሽ ሊትር ዘይት ለመቀበል ተሯዋን ትጠባበቃለች። አንድ የቢራ ጠርሙስ ዘይት ግማሽ ሊትር ትሆናለች። ማባያና እርሷን እየጠበቅኩኝ ነው ለሶስት ቀን ያገለግለናል። ጠዋት፣ ቀንና ማታ ህፃኑን ልጄን በሥነ ሥርዓት እመግበዋለሁ። ከፋፋና ከዘይት በቀር ደግሞ ሌላ አልሰጡንም። ለእናቶች የተሰጠን ልዩ እርዳታ የለም። እኔ አምስት ልጆች አሉኝ። እግዚአብሔር ይመስገን እስካሁን ድረስ ደህና ነኝ። ወይዘሮ ሀዳስ ሰመረ ህፃናቱን እየመዘገቡ ፋፋና ዘይት ያድላሉ። ዛሬ የእናቶችና የህፃናትን ሞት ለመቀነስ የሚሰጠውን የአደጋ መከላከል እገዛ ነው እያደረግኩ ያለሁት። ይሄም ለአንድ ጊዜ ብቻ ነው የሚሰጠው። ወራዊ የሚረዱት ደግሞ በዚሁ በቀበሌያችን አርባ ስምንት አሉ። ነገ ነው የምንሰጣቸው። ወርሃዊ እርዳታ ከአምስት ዓመት በታች ለሆኑት ሕፃናት ብቻ ነው የሚሰጠው። እሱም ኪሎው ተመዝኖ ወደ 11 ነጥብ 5 ኪሎ ለወረደ ሕፃን ነው የሚሰጠው። እንዲሁም ነፍሰ ጡሮችም ተለክተው ይሰጣቸዋል። እነኚህ ወርሃዊ እርዳታው የሚያገኙ ሕፃናትና ነፍሰ ጡር እናቶች ለአንድ ሰው ስድስት ነጥብ አምስት ኪሎ ፋፋና 1 ሊትር ዘይት ነው የምንሰጣቸው ብለዋል ወይዘሮ ሀዳስ አሰመረ። በሓደ አልጋ ቀበሌ ማህበር ውስጥ ከሚገኙ አራት መንደሮች አርባ ስምንት ህጻናትና እናቶች ናቸው እርዳታውን የሚያገኙት። የራየ አዘቦ ወረዳ አስተዳዳሪ አቶ ክፍሎም ኃይለ በአካባቢው ባጋጠመ የድርቅ አደጋ ሀያ አራት ህጻናት ብቻ በረሃብ እንደተጎዱ በጥናት አረጋግጠናል ይላሉ። ሀያ አራት ማለት ደግሞ ከተጠናው ዜሮ ነጥብ ሶስት ዜሮ ሶስት ከመቶ ነው የሚሆነው በሰውነታቸው ላይ ደግሞ ምንም ጉዳት እንደሌለም ያመለክታል ብለዋል። በሌላ በኩል ምግብ ያስፈልጋቸዋል ለተባሉት ህጻናት የሚሰጠው እርዳታ ዘግይቶ እንደደረሰ ገልጸው ለአንድ ጊዜ ብቻ እንጂ ወርሃዊ እንደማይሰጣቸውም ይናገራሉ። ለህጻናት ጥናቱ ዳሰሳው ተካሂደዋል። ከክልልም እንደዚህ በካምፔይን መልኩ መጥተው እዚህ አሰሳ አድርገዋል ማለት ነው። የኛም ሄዶ አሰሳ ድርገዋል። አሁን ውጤታቸው ስናይ በጣም ተቸግረዋል፣ አኩት ደርሰዋል የሚሏቸው በጤና ባለሙያዎቹ ቋንቋ አሉ። ደህና መካከለኛ ነው የሚሏቸው አሉ። ችግር የላቸውም የሚሏቸው አሉ ማለት ነው። አሁን ናቸው የተጎዱት ህጻናት። ህጻናቱ ተጎዱ ተብሎ ባለፈው መጥተው የነበሩ 24 ናቸው። 24 ደግሞ አስስከተደረጉ 0.03 ፐርሰንት ነው። በሰውነታቸው ላይ ምንም ጉዳት እንደሌለ ነው የሚያመለክተው። ለተጎዱ መካከለኛ ምግብ ያስፈልጋቸዋል ለተባሉም መጥተዋል። በአማርኛም እንደሚባል አላውቅም ፋፋ ምንለው እኛ፣ እሱ መጥቷል አድለናል ማለት ነው። እሱን ያደልናቸው ለተመለመሉ ብቻ፣ በዛች ስክሪን ለተደረጉ ሰዎች ብቻ ተሰጥተዋል ማለት ነው። ወርሃዊ ነው የሚሰጠው ወርሃዊ አይደለም የተሰጣቸው። መጀመሪያ ሲመጣ ዘግተዋል። አሁን ባለፈው ወር ግን አድለናል ማለት ነው። ወር ታህሳስ ግን አድለናል። በራያ አዘቦ ወረዳ ከሚኖር አንድ መቶ ስልሳ አንድ ሺህ ህዝብ 124,000 ህዝብ እርዳታ እንደሚያስፈልገው የወረዳው አስተዳደር መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።